መንግስት በሰብአዊ መብቶች ጥሰትና በሙስና ተጠርጣሪዎች ላይ እየወሰደ ያለው እርምጃ ተገቢ ነው ያሉ ጠበቆችና አንድ የቀድሞ እስረኛ ከዚህ የተሻለ ጠንካራ እርምጃ እንጠብቃለን ብለዋል ሲሆን ግርማ ተጨማሪ አላት። መቶ አለቃ ማስረሻ ሰጤ የቀድሞ የመከላከያ ሰራዊት አብራሪ ነበር። ከእስርም በቅርቡ ነው የተፈታው። በእስር ቆይታው የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙበት እንደነበር ሲገልጽም ቆይቷል። ዛሬ የፌዴራል ጠቅላይ አቃቤ ሕግ ከወሰዳቸው እርምጃዎች አንዱ በህግ ማዕቀፍ ስር ሆነው የሰብአዊ መብት ጥሰቶችን ፈጽመዋል ብሎ የጠረጠራቸውን ማሰሩን በተመለከተ አስተያየቱን ጠይቄዋለሁ። የመጀመሪያ አካባቢ ላይ የመንግስት መለሳለስ በዚህ በይቅርታ ስም ወንጀለኛን የመደበቅ አካሄድ ነበር። በስማችን ሳይቀር በመንግስት አመራሮችና በኢህአዲግ ላይ አሁን ለውጡ አመጣቸው በሚባሉ መሪዎች ላይ ጭምር ስንጥፍ ቆይተናል። ይሄ ነገር እንደማያዛልቅ አውቀው አሁን ላይ መንግስት ነው እና ለዚያም ደግሞ አፍሪካ ውስጥ ያለች ለዚያም ደግሞ በብሔር ፌዴራሊዝም ስትመራ ይኖረች ቋንቋን መሰረት ያደረገ መተፋፈልና ማጭበርበር፣ ዝርፊያ መንግስታዊ ሽብር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብዬ አምናለሁ። የህግ የበላይነት መከበር አለበት ብዬ አምናለሁ። ሶ አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብ ሊደግፈው የሚገባ ነገር ነው እና በዚሁ መቀጠል ይኖርባቸዋል። እስከ መጨረሻው ድረስ አንዳንዱ የፖለቲካ ውሳኔ የሚጠይቁ ሊሆኑ ይችል ይሆናል። በተለይ ከዚህ ከብሔራዊ መረጃና ደህንነት አካባቢ ላይ በተለይ አመራረቱ ላይ ጠቅላይ አቃቤ ህግ አካባቢ ላይ ያለ የፖለቲካ መፍትሄ የሚያስፈልጋቸውን በፖለቲካ አይን ማየት፣ ህጉ በሚፈቅደው መንገድ ደግሞ መንግስታዊ ስርአቱን በጠበቀ መልኩ የሀገርና የህዝብን ደህንነት ለማስጠበቅ ሲባል ግን የህግ የበላይነት ተጠናክሮ መቀጠል አለበት ብዬ አምናለሁ። የህግ የበላይነትን ማረጋገጥ የሚያስፈልገው ደግሞ እንዳጀማመሩ ሁሉ በዚህ ጉዳይ ላይ የሚጠረጠሩትን በሙሉ ለህግ እና ለፍትህ ማቅረብ ሲቻል ነው ብሏል። ሀገር እንዳትረጋጋ ህዝብም እንደ ህዝብ ወንጀለኛ እየተባለ ሲሳደድ፣ ሲገረፍ የኖረ በጣም ብዙ የሰብአዊ መብት ጥሰት ሲፈጸምበት የኖረ አገር ላይ ነው ያለ ነው እና እነዚህ ነገሮች እንግዲህ እኛ በእስር ቤት በነበርንበት ወቅት የተፈጸመብንን ግፍ በዝርዝር አንደኛ ለቪኦኤ ራሴ የሰጠሁት ሁለተኛ በአማራ ቴሌቪዥን በራሱ በመንግስት ሚዲያ ቀርበን መናገራችን ይታወቃል። ያንን ተከትሎም የፌዴራል ጠቅላይ አቃቢ ህግ እኛ በሚስትር ደን ቃል እንድንሰጥ ተደርጓል። የምናቃቸውን በስም የማናቃቸውን ደግሞ በምልክት እየተናገርን ሚኒስትር ተይዞ ቆይቷል። አሁን ላይ ወደ እርምጃ ተገብቷል ማለት ነው። መንግስት ለውጡ ያመጣ አይነኝ ካለ ህዝብም ይደግፈኝ ካለ እንደ ሀገር ኢትዮጵያ ትቀጥል ብሎ ካሰበ እነዚህ ግለሰቦች አሁንም ባላቸው የኢኮኖሚ የበላይነት ተጠቅመው ሀገር ከማተራመስ ወደኋላ ይልም እና የህግ የበላይነት አዲስ አበባ ላይ ሄኖክን ከያዘ፣ ኦሮሚያ ላይ አብዲሳን ከያዘ፣ አማራ ላይ አበበን ከያዘ፣ ትግራይ ላይ ሀለፎ ምን መያዝ ወይም ገብረ ምናምን መያዝ የግድ ነው። ያው ህግ ሳይሸራረፍ ማለት ነው። ስለዚህ በአንድ ሀገር ውስጥ ሌላ ሁለት መንግስት ሶስት መንግስት አያስፈልግም። የህግ የበላይነት መጠበቅ አለበት ብዬ አምናለሁ። አሁን የተያዘው ጅምር ጥሩ ነው፣ አበረታች ነው። ከጎናቸው ሁነን፣ ኢንፎርሜሽን እየሰጠን የነበረውን ግብ በማውጣት እንተባበራቸዋለን። ወንጀለኞች በምንም መልኩ በብሔር ስም ተጠልለው መኖር የለባቸውም። ንጹሐንን ህዝብ ማጫረስ የለባቸውም እና በህግ መጠየቅ ይኖርባቸዋል ብዬ አስባለሁ። አቶ ወንድሙ ይብሳ ጠበቃ ናቸው። በተለይ በሽብር ወንጀል ተከሰው ፍርድ ቤት ይመላለሱ ለነበሩ ብዙ እስረኞች ጥብቅና ሲቆሙ ነበር። እርሳቸው የወከሏቸው ደንበኞቻቸው በእስር ላይ እያሉ ይፈጸምብናል የሚሉትን የሰብአዊ መብት ጥሰት ለሌሎች በማሰማትም ይታወቃሉ። እውነትና ንጋት እያደር ይጠራል ይላል ኢትዮጵያዊ አባቶቻችን፣ ወይ ደግሞ ጥጃና እውነትን ማታ ነው የሚገባው ይባላል። አሁን ዛሬ መንግስት ወይም አቃቤ ህግ አምኖ በአደባባይ ለዛውም በመንግስት ሚዲያ እኛ ለአመታት ስንጮህና ስንሰቃይበት የነበረው ታሳሪዎች ተኮላሽትናል፣ ትናል፣ ጭለማ ቤት ታስርናል፣ ተደብድበናል፣ ጥፍር ተነቅለናል ስንል ውሸት ነው ፈጠራ ነው ስሉ የነበረው የመንግስት አካል የዚህ አይነት እርምጃ ወሰዱ። በእውነቱ ጠቃሚ የሚያበረታታ እና ተስፋ የሚሰጥ ነው። ጅምሩ በጣም ግሩም ነገር ግን አንድ ነገር ከስሩ ካልተነ ከስሩ ውሃ ከጥሩ የሚባል ተረካል ዋናዎቹ አሁንም አልተነኩም። ትልልቆቹ፣ እነዚህ አሁን ዛሬ የተያዙ እነዚህ የምናውቋቸው ታዛዦች ናቸው። መስተርማይንዶቹ እስካልተያዙ ድረስ እነዚህ ቅርንጫፎችና ግልገሎቹን በማያት ችግሮቹ ሊፈቱ አይችሉም። ይታወቃሉ። ለምሳሌ አሁን የደህንነት ኃላፊ የሚባሉ ሰውዬ ኢትዮጵያ ውስጥ ለተፈጠሩ ችግሮች ሙሉ አናትም እናትም ዋናው ሰው ነው። ይህ ዋና ሰው እዚህ በኢትዮጵያ ምድር ላይ ከፍተኛ ሹመት ተሰጥቶት አሁንም በአንድ ክልል የዳኝነት ኃላፊ ሆኖ ባለበት ጊዜ እነዚህም ሰዎች ማየት በጣም ጥምና የሚገደብ መንግስት፣ እዚህ የወሰደ ያለው በእውነቱ በአመታት ይሰራል ተብሎ የማይታበቅ እጅግ በጣም አስገራሚ ነው። ነገር ግን ግሉን ለውጡን የተሟላ ለማድረግ ዋናዎቹ ሰዎች አሁንም አሉ አሉ እና ለዘረፋውም ይሁን ለሰብአዊ መብት ዘፈፋውም አንበሳ፣ ነብር፣ ጅብ ከሰዎች ጋር የሚታሰሩ ያደረጉ ሰዎች ዋናዎቹ አልተነኩም። ወንጀል ተነቀለ፣ ጠፋ የሚባለው መስከር ማይንዶች ሲያዙ ነው። ሌላው ጠበቃ አቶ አመሃ መኮንን እስከ ዛሬ ድረስ ሲታፈን የቆየው የመብት ጥሰት ሰሚ አግኝቶና በአደባባይ በመንግስቱ ማለትም በአቃቤ ሕጉ አንደበት ተገልጾ መሰማቱ በራሱ ከፍተኛ ስሜት አለው ይላሉ በችሎቶች ሁሉ በችሎት አደባባይ ሁሉ ሲነገር ፍርድ ቤቶችም ሌሎች የህግ አስከባሪ አካላት እያዩ እየሰሙ እንዳልሰሙ ሲታለፍ የነበረ ምናልባትም ይህንን የሰብአዊ መብት ደረሰ ብለው አቤቱታ ሲያቀርቡ ድምፃቸው ከመሰማት እንባቸው ከመታበስ የሚያነሱት ጥያቄ ተስተናግዶ የማስተካከያ እርምጃ ከሚወሰድ ይልቅ እንደውም በእነሱ ላይ ሌላ ተጽዕኖ ሲደርስ ይሄ እንግዲህ ባለሙያዎችንም በተለይ እነዚህ የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች እየወከሉ በፍርድ ቤት ሲቀርቡ የነበሩ ባለሙያዎች ጭምር ላይ ነው። ይሄ ችግር ሲደርስ የነበረውን የጠበቃ ተማም ቡልኩ ላይ ደረሰውን እናስባለን። በሌሎችም ላይ በሌሎቻችን ላይ እንደዚህ የተለያየ መጠኑ ላይ እንዲ የተለያየ ጫና ሲደርስ እናስባለን። ትክክል ነው። ይሄ ይሄንን ሁሉ የሚጽፉ የመንግስት ተቋማትን አጠለሻችሁ የመንግስትን ስም አቆሸሻችሁ እየተባሉ ሲከሰሱ ሲፈረዱባቸው ሲቀጡ ቆይቷል። ይህን ስንታዘብ ኖሮናል። ድርጊቱን ፈጽመዋል የተባሉት ለፍርድ መቅረብ መቻላቸው የሕግ የበላይነት መኖሩን የሚያረጋግጥና ለመጪውም ጊዜ አስተማሪ ነው ብለውታል። በኢትዮጵያ ታሪክ ብዙ ጊዜ ሲደረግ የማይታይ በተለይ ደግሞ ከሰብአዊ መብት ጥበቃ አንጻር አንዱ መመዘኛ ይሄ ጥሰት ፈጽሞ ሳይጠየቁ የመቅረት ወይም ኢምፒኒቲን የማስቀረት ጉዳይ ነው። ከዛ አንጻር ትልቅ ትልቅ ትርጉም ያለው እርምጃ ነው ብዬ ነው የማስበው። ጥሰት የተፈጸመባቸው ሰዎችን ከመካስ አንጻር አንዱ አንዱ ጥሰት የተፈጸመባቸው ሰዎች የሚካሱበት መንገድ ያው ፈጻሚዎቹ መጠየቃቸው ነው። ይሄ አንድ ነገር ነው። ከዚህ በላይ ግን ደግሞ ወደፊት የሚኖረው የአስተማሪነት ዋጋም እጅግ እጅግ ከፍተኛ ነው። አንድ ወቅት ስልጣን ላይ የነበረን ቡድን ለማስደሰት የዛን ቡድን አላማ ለማሳካት ብቻ በዜጎች በንጹሃን ላይ የሚፈጸም ግፍ ይዋል ይደር እንጂ ውጤቱ ምን ሊሆን እንደሚችል ትልቅ መልዕክት የሚያስተላልፍ ነው። እንግዲህ ይሄ አሁን በቁጥጥር ስር መዋላቸው የተገለጸው ነገር እንዳለ ነው። በተከታታይ ተገቢው የፍትህ ሂደት ውስጥ አልፎ መከታተል የሚገባቸው ሰዎች ደግሞ ሲቀጡ የምናይበት ሁኔታ ይኖራል ብዬ አስባለሁ። የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ቀሪ ያልተያያዙ ተጠርጣሪዎች መኖራቸውንና ፎቶግራፋቸው ተደራጅቶ ለሕዝብ ይፋ እንደ እንደሚደረግ በዛሬው መግለጫቸው አስታውቀዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።